ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። ደሜንሽያ እርጅናን ብቻ ተከትሎ የሚመጣ ህመም አይደለም። እንደ አልዛይመር አውስትሬልያ ግመታ በክፍለ ዘመኑ አጋማሽ ላይ የህሙማኑ ቁጥር አንድ ሚሊዮን ሊደርስ ይችላል። ከቶንም ዝንቅ ማኅበረሰባት ውስጥ የሚገኝቱ ሕሙማን ቅድመ ምርመራና የሚያስፈልጋቸውንም ድጋፎች ለማግኘት ተጨማሪ ተግዳሮቶች ይገጥሟቸዋል። ተከባካቢዎችና የጤና ተጠባቢዎች ለደሜንሻ ክብካቤ ባህላዊ የሆነ አቀራረብ እንደሚያሻም ያሳስባሉ። ደሜንሻ በጥቅሉ አእምሮን በሚያጠቃ በሽታ ወይም ከተለያዩ የአእምሮ እውቅታዎች ጋር የተያዘ ነው። የተለመዱ መለያዎቹም የማስታወስ ችሎታ መቀነስ፣ በየጊዜው መጨመር ግራ መጋባት፣ የስብና ለውጥ፣ ቸልተኝነት፣ ራስን ማግለልና ዕለታዊ ተግባራትን በቅጡ መከወን አለመቻል ናቸው። የአልዛይመር አውስትሬልያ የገጠር ግልጋሎቶች ዋና ሥራ አስኪያጅ የሆኑት ቪንሰንት ፖይስን ለተወሰነ ጊዜ ነገሮችን ማስታወስ አለመቻል የመጀመሪያው ፍንጭ መሆኑን ሲጠቁሙ በአብዛኛው የአጭር ጊዜ ትውስታ ይታወካል። እንዲያ ያሉ ሰዎች በቅርቡ የሆነውን ነገር ማስታወስ ይሳናቸዋል። ምናልባትም በቀን ውስጥ ለአምስት ደቂቃዎች ያህል ሊሆን የሚችላል። ለምሳሌ አሳሰባቸው ወቅታ ስለሚገጥመው ግለሰቦች በትክክል ማሰብ ወይም ከውሳኔዎች ላይ ለመድረስ ይቸገራሉ። የተወሰነው አይነት ደሜንሻ ተጠቂዎች ምናልባትም የባህሪ ለውጥ ያደርጋሉ። የሌሎች ደግሞ የተወሳሰበና አስቸጋሪም ይሆናል። ቤተሰብ አዘውትሮ የሚታገለውም እንዲህ ካለ ሁኔታ ጋር ነው ብለዋል ቪንሰንት ፖይሰን። ለተወሰነ ጊዜ ነገሮችን መዘንጋት በህሙማን የዕለት ተዕለት ሕይወት ላይ ስለሚያሳድራቸው ተጽዕኖች ሳያነሱም ምንናገረው፣ ቁልፎቻቸውን ስለሚረሱ ሰዎች አይደለም። የምንናገረው በተከታታይ ነገሮችን ስለሚዘነጉትና የግለሰብን ስም ማስታወስ ስለሚሳናቸው ነው። ስለሆነም የቀን ተቀን ሕይወታቸውን ያውካል ሲሉ ተናግረዋል። ለጂውሽ ኬር ቤኔቮሌንት አንግሊኬርና ካቶሊክ ኬር ግልገሎቱን ለሚችረው ፎከስ ኬር ሶሉሽንስ በማኅበረሰብ ተከባካቢነት የምታገለግሏ ካሲያ በርግነር ሕሙማን እንደምን ቀላል የሆኑ ዕለታዊ ተግባራትን እንደሚዘነጉ ስጠቅስ ያሉበት ቦታ ይጠፋቸዋል ከቤት ከወጡም ራሳቸውን ችለው አይመለሱም የመጸዳጃ ቤት ወይም የመኝታ ቤታቸው የት እንዳለ ማስታወስም አይችሉም። የጣዱት ማብሰያ እስከሚቀጠል ድረስ ይዘነጉታል። የውሃ ቧንቧ ከፍተው ሳይዘጉት ይቀራሉ። አንዳንዴ እንደምን መልበስ እንዳለባቸው እንኳ አያውቁም። በርን መዝጋትና መክፈትም እንዲሁ ውሳናቸዋል። ሌላው ቀርቶ የስልክ ጥሪን መመለስና እንደምን መጻፍ እንኳን እንዳለባቸው ማስታወስ ያዳግታቸዋል ትላለች የህመሙን አዋኪነት በማሳሰብ። አልዛይመር አውስትሬልያ ሐኪም ዘንድ በመሄድ ምርመራ ስለ ማድረግ በብርቱ አስፈላጊነት ይገልጣል። ይሁንና በምርምር ግኝቱ መሠረት የዝንቅ ማኅበረሰብ አባላት ከተቀረው ሕዝብ ለሕክምና ምርመራ የሚመጡት ዘግይቶ ነው። ከቶንም የተወሰኑ የዝንቅ ማኅበረሰብ ሕሙማን በማኅበረሰባቸው ዘንድ ምናልባትም አቅላቸውን እንደ ሳቱ ተደርገው ሊታዩ እንደሚችሉ በመስጋት ስለ ሕመማቸው ለመናገር ፈቃደኞች አይሆኑም። የአፍሪካውያን፣ ቻይናውያን፣ እና ላቲን አሜሪካውያን ማኅበረሰባት የክብካቤ ሠራተኞች ነገሮችን ማስታወስ አለመቻል ከአረጋውያን ዕድሜ ጋር ተያይዞ የሚመጣ የተለመደ ሁነት እንደሆነ አድርገው የሚመለከቱ መሆኑን እንደተገነዘቡ ያስረዳሉ። ታማሚዎች ተከታታይ ክብካቤ በሚያሻቸው ወቅት የመጤ ማኅበረሰብ ቤተሰቦች የአረጋውያን መጠወሪያ ቤቶችን ፈልጎ ከማግኘቱ ውሳኔ ላይ ለመድረስም ይከብዳቸዋል። በአልዛይመር አውስትሬልያ የሁለት ሺህ ስምንት ሪፖርት መሠረት አብዛኞቹ የዝንቅ ማኅበረሰባት አባላት ህሙማን በቤተሰቦቻቸው ክብካቤ ይደረግላቸዋል የሚለው እሳቤ እውነታ እንዳልሆነም ተገልጧል። የቤተሰብ አማካሪ የሆኑት ቪንሰንት ፖይሰን በተለይም የመጤ ማኅበረሰብ ቤተሰብ አባላት የማስታመም ብርቱ ጫና እንዳለባቸው ሲያመላክቱ ሂደቱ በተለይም እንግሊዝኛ ቋንቋ ተናጋሪ ካልሆኑ ማኅበረሰባት ለመጡ ቤተሰቦች አስቸጋሪ ነው። የእኛ ሚና ያሉትን መረጃዎች ተመርኮዘን ማስረዳት ነው። በአብዛኛው በመጤ ማኅበረሰባቱ ዘንድ የደሜንሻ ህሙማን የተከባካቢነት ኃላፊነቱ ጫና የሚያርፈው በሴት ልጅ ወይም በሴት አማች ላይ ነው። በርካታዎቹ እኒህ ሴቶች አዘውትረው ምንም ሌላ አማራጭ እንደሌላቸው ይሰማቸዋል። ሊያደርጉት የሚሹት ሳይሆን የግድ ሊያደርጉት የሚገባ ሆኖ ነው የሚሰማቸው ብለዋል አቶ ቪንሰንት። ሌላው ለደሜንሻ ሕሙማን አንዱ ተግዳሮት የቋንቋ ክህሎት ማነስ መሆኑን ሲጠቁሙ አልዛይመር የመሰለ የአእምሮን የቋንቋ አካል ሊያጠቃ የሚችል ሕመም ያለባቸው ሰዎች ብዙውን ጊዜ ሁለተኛ የሆነ ቋንቋቸውን ለመናገር ይቸግራሉ። እናም ወደ አፍ መፍቻ ቋንቋቸው ይመለሳሉ። የአልዛይመር አውስትራሊያ የ2008 ሪፖርትም የሚያመለክተው ይህንኑ ነው። ሕሙማን ስለ ሕመማቸው መረዳት የሚሹት በአፍ መፍቻ ቋንቋቸው ነው። በአብዛኛው በእንግሊዝኛ የተጻፉ ጽሑፎች የተወሳሰቡ ይሆንባቸዋል። የዩቲኤስ ደሜንሻ ተመራማሪ ፕሮፌሰር ሚራ ኤጋር ለምርመራና ክብካቤ ዕቅድ ለማውጣት በርካታ ጉዳዮች እንዳሉ ሲያስረዱ ቀደም ያለ ምርመራን ለማካሄድ አገልግሎቶችን መጠቀም፣ ክብካቤን ማቀናጀት፣ ለወደፊት የክብካቤ ምርመራ እቅድ ውስጥ ቤተሰቦችና ሕሙማን ምን አይነት ድጋፍ ሊያገኙ እንደሚችሉና የፋይናንስና የጤና ክብካቤን አስመልክተው እንደምን ከውሳኔዎች ላይ መድረስ እንዳለባቸው እቅድ መንደፍ ያሻቸዋል። ከውሳኔ ላይ ከመድረሳቸው በፊት እሴቶቻቸውንና ፍላጎቶቻቸውን አስመልክቶ ሊያስቡና ሊያቅዱ ይገባቸዋል በማለት ያሳስባሉ። ፕሮፌሰር ኤጋር የምርምር ሥራዎች ብሔራዊ የዴሜንሽያ ግልጋሎቶች መምሪያን ወደ መንደፍ እንዳመራ ጠቁመው በዴሜንሽያ ምርመራ ወቅት ከአንድ ቋንቋ በላይ ተናጋሪ የሆኑ ባለሙያዎችን ወይም ፕሮፌሽናል የሆኑ አስተርጓሚዎች እንዲካተቱ ምክረ ሐሳብ መቅረቡንም ተናግረዋል። አክሎም የጤና ባለሙያዎች መከተል ያለባቸው የህሙማኑን ፍላጎት እንጂ የቤተሰብን ፍላጎት እንዳልሆነም አሳስበዋል። አልዛይመር አውስትሬልያ ደሜንሽያን አስመልክቶ በድረ ገጹ ደብልዩ ደብልዩ ደብልዩ ፋይት ደሜንሽያ ዶት ኦርግ ዶት ኤዩ በ43 ቋንቋዎች መረጃዎችን ያቀርባል። የምክር አገልግሎት ለሚሹም የብሔራዊ ደሜንሽያ እርዳታ መስመርን በ1800 1 00500 መደወል ይችላሉ። አስተርጓሚ የሚሹ ከሆነም የብሔራዊ ደሜንሽያ እርዳታ መስመርን በመጠቀም በ131450 የስልክ ትርጉም አገልግሎት ሊያገኙ ይችላሉ ይህ የኤስቢኤስ ሬዲዮ ፖድካስት ነበር ለተጨማሪ ሰፈራ መምራት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ ይህ የኤስቢኤስ ሬዲዮ ፖድካስት ነበር ለተጨማሪ ሰፈራ መምራት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ slash am